የፕሬዚደንት ትራምፕ የክስ ሂደትን አስመልክቶ ተቃውሞም እየተካሄደ ነው። ሰለሞን አባተ ዝርዝራለው። ወደ ተወካዮች ምክር ቤቱ የወጣውን ደጋፊ እና ተቃዋሚ የገፋው በሪፐብሊካኑ አብላጫ መቀመጫ በተያያዘው የሕግ መወሰኛ ምክር ቤቱ የፍርድ ሸንጎ ፕሬዚደንት ትራምፕ ነጻ እንደሚወጡ ቀድሞውኑ ሳይታለም የተፈታ ጉዳይ ነው የሚለው አስተሳሰብ እንደሆነ ይሰማል። ሴናተሮቹ ከአንድ ሰዓት በፊት በጀመሩትና አሁን እያካሄዱ ባሉት የአራት ሰዓታት እሰጥ አገባና ውይይታቸው ማብቂያ ላይ የሚሰጡት ድምፅ በብዙዎች ዘንድ በጉጉት እየተጠበቀ ነው። አንድም የክሱን ሂደት ለማስቀጠል ተጨማሪ ምስክሮች እና ሰነዶች እንዲቀርቡላቸው መጠየቅ፣ አሊያም ክሱ ፕሬዚደንቱን ከሥራቸው ለማስነሳት የሚያደርስ አቅም የለውም በሚል መዝጋት፣ ሐምሳ ሦስት ሪፐብሊካንና አርባ ሰባት ዴሞክራቲክ ሴናተሮች ቢያንስ 51 ለ49 በሆነ የድምፅ ልዩነት የክሱን መጻኢ ዕጣ ይወስናሉ። ይህ በእንዲህ እንዳለ ከሕግ መወሰኛው ጥቂት ሜትሮች ፈቀቅ ብሎ የወጡት ሰልፈኞች በየፊናቸው ሀሳቦቻቸውን እያንሸራሸሩ ናቸው። አጠቃላይ ስጋት ያላቸው እንደሱ ፔርና ያሉ ሰልፈኞችም አሉ። ስለ ዲሞክራሲያችን የሚጨነቅ ሕዝብ እዚህ ውጪ እንዳለ እንዲያውቁ እንፈልጋለን። ነገሮች እንዲያው ሲፈራ ሲደርሱ ማየት አንፈልግም። በሌላ ረድፍ ደግሞ የፕሬዚደንቱ ደጋፊዎች ቆመዋል። ከእንግዲህ ምስክሮችን መስማት አንፈልግም፣ ማስረጃዎች በቂ ናቸው የሚሉ ናቸው። ስለ ፕሬዚደንቱ ነጻ መውጣት የሚሟገቱ ኮንስታንስ ኮናስ አንዷ ናቸው። ስለ እሱ በያዙት ጉዳይ ስለ ፕሬዚደንቱ ማለት ነው አንዳችም ማስጨበጫ ማስረጃ ያላቸው አይመስለኝም። ለማንኛውም ግን አሜሪካውያን በፕሬዚደንቱ ከስልጣን መነሳትና አለመነሳት ጉዳይ ተከፋፍለዋል። የቅኝት አሃዞች እንደሚያሳዩት አርባ ስምንት ከመቶው መውረድ የለባቸውም ይላል። አርባ ሰባት ከመቶው ደግሞ መውረድ አለባቸው ይላል።